አሁን የወይዘሪት ብርቱካን የሚደቅሳን ለጊዜው ከፖለቲካ መገለል ወደሚመለከተው የኢትዮጵያ ፖለቲካ የዕለቱ አብይ ርዕስ እናልፋለን። ታዋቂዋ የኢትዮጵያ ተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ቢያንስ ለጊዜው ራሳቸውን ከፖለቲካ ማግለላቸውን አስታወቁ። በቅርቡ ወደ ዩናይትድ ስቴትስ ሊጓዙ ማቀዳቸውንም ገለጡ። ይህም ኢትዮጵያን ታዋቂዋ ሴት የፖለቲካ ሰው ያሳጣታል ብለዋል። የአሜሪካ ድምፁ ፒተር ሃይንላይን ከአዲስ አበባ ባስተላለፈው ዘገባ ቆንጂት ታየ ታቀርበዋለች። የአንድነት ለፍትህና ለዲሞክራሲ መሪ ወይዘሪት ብርቱካን ሚደቅሳ ባለፈው መስከረም ወር መጨረሻ ከእስር በተፈቱበት ወቅት በአዲስ አበባ መኖሪያ ቤታቸው ሰፈር በዚህ መልክ ነበር ደማቅ አቀባበል የተደረገላቸው። እናም ተሰሚነት ያላቸው የቀድሞይቱ ዳኛ በመፈታታቸው ተዳክሞ ለነበረው የሀገሪቱ የፖለቲካ ተቃዋሚ ጎራ ነፍስ ይዘሩበታል የሚል ተስፋም ፈንጥቆ ነበር። ብርቱካን ከአጨቃጫቂው የዘጠና ሰባቱ ምርጫ በኋላ ከታሰሩት ተቃዋሚ መሪዎች መካከል አንዷ ናቸው። ታሳሪዎቹ ምሕረት ተደርጎላቸው ከስር መፈታታቸውና ወይዘሪት ብርቱኳን ግን የይቅርታውን ደንብ ጥሰዋል ብሎ መንግስት ወንጅሏቸው እንደገና ታሰሩ። እናም በጠቅላላው ከሶስት አመታት በላይ በከፊልም ከሰው እንዳይገናኙ ተደርገው ከታሰሩ በኋላ ተለቀቁ። ባለፈው በሁለት ሺ ሁለቱ ምርጫ ብርትኳን በሌሉበት ተቃዋሚው ከ547ቱ የምክር ቤት መቀመጫ አንዱን ብቻ ሲያሸንፍ የተቀሩትም መቀመጫዎች በሙሉ የገዢው ኢህአዴግ አባል ድርጅቶች አሸነፉ። ምርጫው ከተካሄደ ከአራት ወራት በኋላ የተለቀቁት ወይዘሪት ብርቱካን ስለ ወደፊት አካሄዴ፣ ጊዜን ወስጄ ማሰብ አለብኝ ነበር ያሉት ለጋዜጠኞች በሰጡት ቃል እናም ባለፈው ሳምንት በተከታታይ የሞባይል ቴሌፎን የጽሑፍ ወይም ቴክስት መልእክት የ36 ዓመቷ ወይዘሪት ብርቱካን በቅርቡ የስድስት ዓመቷን ልጃቸውን ይዘው ለረጅም ጊዜ ቆይታ ወደ ዩናይትድ ስቴትስ እንደሚጓዙ አረጋግጠዋል። ፓርቲያቸው አንድነትም የቀድሞ የኢትዮጵያ ፕሬዝደንት ነጋሶ ጊዳዳን ጊዜያዊ የፓርቲው መሪ አድርጎ ሰይሟል። ፓርቲው የወይዘሪት ብርቱካንን ምርጫ ማክበር አለበት ያሉት ዶክተር ነጋሶ የሆነ ሆኖ ተስፋና ተሰሚነት ያላትን ወጣት ተቃዋሚ መሪ ለመስበር የተጠቀሙበት ያረጀ ታክቲክ ስላሉት እንዲህ ሲሉ አስረድተዋል። ኢህአዴግ የሚከተለው ዘዴ የድሮውን የሶቪየት ህብረት ዘዴ ነው። ያም የሚፈታተኗቸውን ጤናማ መሪዎች ወህኒ ያስገቡና አካላዊና ስነ ልቦናዊ ጉዳት ካደረሱባቸው በኋላ መልቀቅ ነው። በሶቪየቶች ዘመን ተቃዋሚዎችን ለማስወገድ ይጠቀሙበት የነበረው መንገድም ይህንን ነው። አሁን የሆነውም ይሄ ይመስላል። የብርቱካን መውጣት እየተንገዳገደ ላለው የኢትዮጵያ ተቃዋሚ ጎራ መጥፎ ጊዜ ላይ የመምጣቱን ያህል ሀገሪቱንም አንድ ትልቅ ሴት የፖለቲካ ሰው ያሳጣታል። የአንድነት ለፍትህና ለዲሞክራሲ ቃል አቀባይ ዶክተር ኃይሉ አርአያ እንደተናገሩት ተቃዋሚ ፓርቲዎች በዚህ ወር በሚካሄዱት የአካባቢና ማሟያ ምርጫዎች አይካፈሉም። ምክንያቱም የአንድ ፓርቲ መንግስት ባለበት መወዳደር ስለማይቻል የፖለቲካ አፋኝ ድባብ በሰፈነበት ሁኔታ በምርጫ መሳተፍ ትርጉም አይኖረውም። በእነዚህ ምርጫዎች የምንሳተፍበት ነጥብ አይታየንም፣ ምክንያቱም በምንም አይነት ነፃና ፍትሐዊ ስለማይሆኑ ሁሉ ነገር ዝግ ነው። ተቃዋሚ ኃይሎች ኢህአዴግ በሞኖፖል ስልጣን የያዘበትን ሁኔታ ለማሸነፍ አዳጋጅ ሁኔታ ተደቅኖባቸዋል ያሉት የአንድነቱ ቃል አቀባይ ለሚቀጥለው ለ2007ቱ ምርጫ የአንድነት ስትራቴጂ ህዝቡ በመንግስቱ ላይ ያለውን ብሶት በሰላማዊና በህገ መንግስታዊ መንገድ የሚያሰማበት ተዓማኒ ኃይል ሆኖ መገኘት ነው ብለዋል። እንደ አንድነቱ ቃል አቀባይ በርካታ የአረብ ሀገሮችን እያዳረሰ ያለው የፖለቲካ ብሶት ከሰሐራ በታች ወዳሉት የአፍሪቃ ሀገሮችም መዛመቱ አይቀርም። ጥያቄው መቼ የሚለው ነው። በሰሜን አፍሪካ እያየኑ ነውና በተቀረው ዓለም በተለይም በአፍሪካ በጭቆና ለሚኖረው ህዝብ ትምህርት እንደሚሆን ይሰማናል። ለዚህ ነው ሰው የቱኒዚያንና የግብፅ የየመንና የሌሎችም አካባቢ ሁኔታዎችን ተግቶ የሚከታተለው። እኛም እንደ አንድነት ያለብን አንዱ ኃላፊነታችን፣ ህዝቡን ሰላማዊና ህጋዊ በሆነ መንገድ ከፍርሃት እንዲላቀቅ ማስቻል ነው። በቅርቡ የኢትዮጵያ መንግስት የኮሚኒኬሽን ሚኒስትር አቶ በረከት ስምዖን ተቃዋሚዎች ህዝቡ የለውጥ ያለህ እያለ ነው በማለት የሚናገሩት የኢትዮጵያን ጠንካራ የኢኮኖሚ እድገት ለመረዳት ካለመቻል ነው ማለታቸው ተጠቅሷል። አቶ በረከት ለአንድ የአገር ውስጥ ጋዜጣ በሰጡት ቃል ተቃዋሚዎች ሁከት እየቀሰቀሱ ነው በማለትም ወንጅለዋል። ረብሻ ሲፈጠር ብርቱኳን የሚባለውም አይነት ይሆን የሌላ ፍራፍሬ አብዮት ሲነሳ ብቻ ህይወት የሚጠፋበት ሁከትና የጎዳና ላይ ግጭት ከሆነ ተቃዋሚው ይሳባል። እናም ያን እዚህም ለማምጣት ይፈልጋል ማለታቸው አይዘነጋም።